እቤት ውስጥ ማደር ማን ይፈልጋል? አቶ ከበደና አቶ ለማ ይፈልጋሉ። አቶ ለማ ነገ የት ይሄዳል? ወደ አገሩ ይሄዳል። ወደ ቀጠሮህ ነገ ትሄዳለህ? አዎ፣ በሶስት ሰዓት ይሄዳለሁ። ትምህርት ቤቱን መቼ ይከፍታሉ? ነገ ይከፍታሉ። ነገ ጠዋት የት መሄድ ይፈልጋሉ? ወደ ትምህርት ቤት መሄድ እፈልጋለሁ። ለክፍሉ ኪራይ ማን ይከፍላል? አቶ ከበደና አባቱ ይከፍላሉ። ይህን መጽሐፍ ወደ ትምህርት ቤት ማን ይወስዳል? እኔ። እናንተ የት ማደር ትፈልጋላችሁ? ጊዮን ሆቴል ውስጥ ማደር እንፈልጋለን። አቶ ከበደ መኪናውን ይከፍታል? አዎ ይከፍታል። እናትህ መቼ ይመጣሉ? ነገ ይመጣሉ። በውጭ ጉዳይ ሚኒስቴር ውስጥ መስራት ትፈልጋለህ? አዎ እፈልጋለሁ። አስተማሪዎች ተማሪዎቹን ወደ ቤታቸው መጥራት ይፈልጋሉ? አዎ ይፈልጋሉ። አቶ ከበደ መኪናውን ይዘጋል። አዎ ይዘጋል። ለተማሪዎች ስንት መጽሐፎች መስጠት ትፈልጋለህ? አስር መጽሐፎች እሰጣለሁ። ወደ ውጭ ጉዳይ ሚኒስቴር መምጣት ማን ይፈልጋል? እኛ መምጣት እንፈልጋለን። እቃውን በመኪና ውስጥ ማስገባት ትፈልጊያለሽ? አዎ እፈልጋለሁ። ይህ ነገር ምን ይባላል? መጽሐፍ ይባላል። መች ወደ አንቺ ይመጣል? ዛሬ ይመጣል። መኪናውን መች ማየት ትፈልጊያለሽ? ነገ ማየት እፈልጋለሁ። በኋላ ምን ትሰራለህ? ወደ ትምህርት ቤት እሄዳለሁ። እዚህ ማንን ትጠብቂያለሽ? አቶ ለማን እጠብቃለሁ። ለቤቱ ስንት ይከፍላሉ? አስር ብር እከፍላለሁ። መኪናህን ለማን መስጠት ትፈልጋለህ? ለአባቴ እሰጣለሁ። የውጭ ጉዳይ ሚኒስትሩን ወደ ቤታቸው ማን ያደርሳል? ከበደ ያደርሳል። አዲስ አበባ ውስጥ የት ታርፊያለሽ? ጊዮን ሆቴል አርፋለሁ።